ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የዛሬው ቅንብራችን የዓለም ጋዜጦች ከጠቅላይ ሚኒስትር መለስ ዜናዊ ማረፍ ጋር በተያያዘ በዘገቡት ላይ ያተኮራል። ኒውዮርክ ታይምስ ጋዜጣ ላይ የወጣ በጀፍሪ ጀንትልመን የቀረበ ጽሑፍ ሟቹ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ሀገራቸውን ከእርስ በርስ ጦርነት ፍርስራሽ አውጥተው በአፍሪካ እጅግ ፈጣን ኢኮኖሚ እድገት በማሳየት ላይ ካሉት ሀገሮች አንዷ እንድትሆን፣ በመንግሥት ደረጃ ደግሞ በአፍሪቃ ከዩናይትድ ስቴትስ ጋር ቅርብ ግንኙነት ካላቸው መንግሥታት አንዱ እንዲሆን አድርገዋል ይላል። እንደ አውሮፓ አቆጣጠር በ1970ዎቹ ዓመታት የሕክምና ትምህርታቸውን ትተው ትግል ውስጥ የገቡት አቶ መለስ በብልህነታቸውና ጭምትነታቸው ይታወቃሉ ብዙ የሚያነቡና የአሐዝ ክምሮችን በፍጥነት በማብሰልሰል ብቃታቸው እንዲሁም ሼክስፒርን በብዛት በመጥቀስ ይታወሳሉ ሲልም ዘገባው ጠቅሷል። በአፍሪቃ ቀንድ ሀገሮች ጽንፈኛ ሙስሊምነትን በመታገር ረገድ ደግሞ ከዩናይትድ ስቴትስ ጋር በቅርብ ሰርተዋል። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት አምባገነኖችን ገርስሰው ዲሞክራሲን ያሰፍናሉ የሚል እምነት የተጣለባቸው የአዲስ ትውልድ የአፍሪቃ መሪዎች ወሳኝ ክፍል ተደርገው ታይተው ነበር። ይሁንና በልማት ጥረታቸው ቢሞገሱም እንደ አውሮፓ አቆጣጠር በ1990 ዎቹ ዓመታት ጠቅላይ ሚኒስትር ከሆኑ በኋላ ተቀናቃኞቻቸውን በማስወገድ ስልጣን በጥቅሎች በመያዝ ይከሰሳሉ። ጋዜጠኞችና ተቃዋሚ ፖለቲከኞች የሚታሰሩበትና ፍርሃት የሰፈነበት ህዋ አሰፈኑ ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ይተቻል። ኢትዮጵያ ከዩናይትድ ስቴትስ በየዓመቱ ከ800 ሚሊዮን ዶላር በላይ የምታገኝ ቢሆንም የአሜሪካ ድምፅ ሬዲዮ ስርጭትን እስከ ማፈን ድረስ ሄደዋል ይላል ዘገባው። ጠቅላይ ሚኒስትር መለስ በመላ አፍሪካ የነበራቸው አክብሮትና ተቀባይነት እንዲሁም ኢትዮጵያ በአካባቢው ያላት ተጽዕኖ በቀላሉ የሚታይ አይደለም ካለ በኋላ በኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር ጆኒ ካርሰን ያሉትን ጠቅሷል። በመላ አፍሪካ ያለው እምነት ከታላላቅ መሪዎች አንዱ የሆኑትን ሰው አጣን የሚል ነው። በእርግጥ በዲሞክራሲ ረገድ ገና ብዙ መሰራት ያለበት ጉዳይ ነው በማለት ጆኒ ካርሰን መናገራቸውን ዘገባው ጠቅሷል። አቶ መለስ ከቅርብ ጊዜያት ወዲህ የሱዳንና የደቡብ ሱዳን መሪዎች ሰላም እንዲያወርዱ ሲገፋፉ ቆይቷል። በዚህ መሰረትም በጠቅላይ ሚኒስትር መለስ ህልፈት የተሰማውን ሐዘን ለመግለጽ ደቡብ ሱዳን ባለፈው ማክሰኞ የሶስት ቀናት የሐዘን ጊዜያት በማወጅ ባንዲራው ዝቅ እንዲል አድርጓል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ዘግቧል። ሱዳን ትሪቡን ጋዜጣ ላይ የወጣ ዘገባም የኢትዮጵያ መንግስትና በተለይም ጠቅላይ ሚኒስትር መለስ ሱዳንና ደቡብ ሱዳን ልዩነታቸውን በማጥበብ ሰላማዊ መፍትሄ እንዲፈልጉ ሲገፉ ቆይተዋል ይላል። አዲስ አበባ ካለው የአፍሪካ ህብረት ዋና ጽህፈት ቤት ምንጮች በተገኘው ዜና መሰረትም አቶ መለስ በታመሙበት ወቅቱ እንኳን በአፍሪካ ህብረት ተወክለው ሰሜንንና ደቡብ ሱዳንን በመሸምገል ከሚያገለግሉት የቀድሞው የደቡብ አፍሪካ ፕሬዝደንት ታቦ ኢምቤኪ ጋር በየጊዜው እየተገናኙ ይመክሩ እንደነበር ሱዳን ትሪቡን ጋዜጣ ጠቁመዋል። ሮይተርስ የዜና አገልግሎት ደግሞ የጠቅላይ ሚኒስትር መለስ ሞት አፍሪቃን ከታላላቅ ልጆቿ አንዱን ነጥቋል ሲል የአፍሪቃ ህብረት መግለጫ ማውጣቱን ጠቅሷል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ደግሞ አቶ መለስ ለድሆች በመቆም የነበራቸውን ቁርጠኛነት አድንቀዋል። የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ካሜሮንም አቶ መለስ አፍላቂ የአፍሪቃ ቃል አቀባይ ነበሩ ብለዋል ካለ በኋላ ሮይተርስ የዜና አገልግሎት አቶ ኃይለ ማርያም ደሳለኝ በቅርቡ ከጠቅላይ ሚኒስትሩ ጋር አውርተው እንደነበረ ጠቅሷል። ደህና እያገገሙ ስለነበር ይድናሉ የሚል እምነት ነበረን። መለስ ልዩ ሰው ነበሩ። የእሳቸውን አይነት ሰው መተካት በጣም ከባድ ነው ሲሉ አሁን የጠቅላይ ሚኒስትርነቱን ኃላፊነት የተረከቡት አቶ ኃይለ ማርያም ደሳለኝ መናገራቸውን ሮይተርስ የዜና አገልግሎት አስፍሯል። ክርስቲያን ሳይንስ ሞኒተር ጋዜጣ በበኩሉ የጠቅላይ ሚኒስትር መለስ ዜናዊ ህልፈት በተለይም ከአጎራባች ሀገሮች ሱዳንና ሶማሊያ ጋር ሲነጻጸር ኢትዮጵያ በ20 ዓመታቱ የጠቅላይ ሚኒስትር አገዛዝ ወቅት ሰላም ሰፍኖባት ቢቆይም የአቶ መለስ ፍጹማዊ ስልት በፖለቲካዊ ሽግግር በሚያሳድረው ተጽዕኖ ምክንያት በአፍሪካ ፈጣን የኢኮኖሚ እድገት ካሳዩት አንዱ የሆነውን ስኬት ሊያናጋ ይችላል ይላል። የአቶ መለስ ፓርቲ አንድነት ጉዳይ የሚፈተነው በሽግግሩ ሂደት ነው ሲሉ በኦስሎ ኖርዌይ የዓለም አቀፍ ሕግና የፖሊሲ ተቋም የኢትዮጵያ ጉዳይ ጠቢብ የሆኑት ጀትል ትሮንቮል መናገራቸውን ጠቅሶ ኢህአደግ የሥልጣን ትግልን ለማስወገድ ከቻለ ፓርቲው ኢትዮጵያን ገና ለብዙ ዓመታት የመግዛት ብስለትና ብቃት እንዳለው ያመለክታል ማለት ነው እንዳሉም ክርስቲያን ሳይንስ ሞኒተር ጋዜጣ ዘግቧል። አሁን የጠቅላይ ሚኒስትርነቱን ስልጣን እየተረከቡ ያሉት አቶ ኃይለ ማርያም ደሳለኝ የፖለቲካ የበላይነት ላላቸው የትግራይ ተወላጆች ታማኝ ከመሆናቸውም በላይ አንድ ኦሮሞ ወይም አማራ ሊኖረው የሚችለውን ያህል ሰፊ የፖለቲካ መረብ የላቸውም ይላል ጋዜጣው። አቶ ኃይለማርያም ደሳለኝ በሀገሪቱ ወታደራዊ ኃይል በአበይት የንግድ ተቋማትና በሕዝባዊ ድርጅቶች ዘንድ አቶ መለስ የነበራቸውን ያህል የቁልፍ አገናኝነት ቦታን የሚተኩ አይመስለኝም። ዋናው የኃይል ማዕከልነት ቦታ የሚቆየው በከፍተኛ የህወሀት መሪዎች ሳይሆን አይቀርም ሲሉ ተረንስ ላየንስ የተባሉት በጆርጅ መሰን ዩኒቨርስቲ የግጭት አፈታት ረዳት ፕሮፌሰር ገልጸዋል ሲል የክርስቲያን ሳይንስ ሞኒተር ጋዜጣ ዘግቧል። ዘ ጋርዲያን የተባለው የብሪታንያ ጋዜጣ ደግሞ የጠቅላይ ሚኒስትር መለስ ማለፍ ኢትዮጵያ በአጎራባች ሀገሮች በሚኖራት ተጽዕኖ ላይ ጥያቄ ያስነሳል ይላል። በደቡብ አፍሪቃ የግጭት አፈታት ማዕከል ዋና ስራ አስኪያጅ አዲከይ አዲባጆ አዲሱ መንግስት በአገር ውስጥ ጉዳይ ላይ ብቻ ላትኩር ካለ፣ በአካባቢው የሚሆነውን ነገር ሊነካ ይችላል። ደካማና በራሱ የማይተማመን መሪ ከመጣ በውጭ ጉዳይ ፖሊሲ ላይም ብርታት ካላሳየ በአፍሪቃ ቀንድ የጸጥታ ሁኔታ ላይ ቀጥተኛ አንደምታ ሊኖረው ይችላል በማለት አዲባጆ አስገንዝበዋል። አዲባጆ ቀጥለውም አቶ ኃይለማርያም ደሳለኝ በሚገባ ብቃት ያላቸው ሰው ተደርገው ይታያሉ። ይሁንና ውስብስብ የሆነውን ጥምረት አንድነት በመጠበቅ ረገድ የአቶ መለስን ያህል ብቃት ያለው የለም። አቶ መለስ አፍሪቃ ካፈራቻቸው በጣም አሳቢ መሪዎች አንዱ ነበሩ። ስለሆነም ክፍተት መኖሩ አይቀርም ሲሉ አዲኬይ አዲባጆ መናገራቸውን ጋርዲያን ድረገጽ ጠቅሷል። ኢትዮጵያ ውስጥ በቢቢሲ ማለት በብሪታንያ የዜና ስርጭት ኮርፖሬሽን ዘጋቢነት ትሰራ የነበረችው ኤልዝቤት ብላንት በቢቢሲ ዜና በወጣው ጽሁፏ አቶ መለስ በታጋይነት ስነ ስርዓት የታነጹ በስነ ስርዓት የሚኖሩ ታታሪ፣ ጥቃቅን የሆኑትን መንግስታዊ ስራዎች ሳይቀር ችላ የማይሉ በአመራር ውስጥ ለሚታይ ማንኛውም አይነት ተቃውሞ ካለምህረት ምላሽ የሚሰጡ ስትል ገልጻቸዋለች። ከባለቤታቸውና ከሦስት ልጆቻቸው ጋር በድሮ ቤተ መንግስት በምትገኝ ትንሽ ቤት ውስጥ ነበር የሚኖሩት። ቴኒስ መጫወት እንደሚወዱ ይነገራል፣ ግን እረፍት ወስደው አያውቁም። ብዙም አይስቁም። ለመጀመሪያ ጊዜ የባህል ልብስ ለብሰው ከባለቤታቸው ጋር በመጨፈር ሲዝናኑና ሲስቁ የታዩት በሚሌኒየሙ የበዓል ስነ ስርዓት ወቅት ነበር። ሰውም ለቀናት ያህል ሲያወራበት ሰንብቷል። ዝግና ምስጢራዊት የነበረችው ሀገር በሳቸው አመራር ስር ቀስ በቀስ ለውጩ ዓለም መከፈት ጀመረች። ይሁንና ኢትዮጵያ አሁንም ቁጥጥር የሰፈነባት ሀገር ነች ስትል ኤሊዝቤት ብላንት ቢቢሲ ኒውስ ላይ በወጣው ጽሑፏ ገልጻለች። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።